Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አመሽታችኋል? ይህ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚተላለፍላችሁ ፕሮግራም ነው። ዛሬ አርብ ነሐሴ 8 ቀን 2007 ዓ ም ነው። አስተናጋጅ ሰለሞን ክፍል ይሆናለሁ። ጽዮን ግርማ ፕሮግራሙን ትመራልናለች። አሁን የሰዓቱን ዋና ዋና የዓለም ዜና ከቆንጅት ታዬ እንስማ። ጤና ይስጥልኝ፣ እንደምናመሻችሁ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ወደ ኪዩባ ዋና ከተማ ሃቫና ተጉዘው ለሃምሳ አራት ዓመታት ተቋርጦ የቆየው የሁለቱ ሀገሮች ግንኙነት እንደገና መቀጠሉ በተረጋገጠበትና ለመጀመሪያ ጊዜ በተከፈተው የአሜሪካ ኤምባሲ የሀገራቸው ሰንደቅ ዓላማ የተውለበለበበትን ስነ ስርዓት መርተዋል። የውጭ ጉዳይ ሚኒስትሩ በስነ ስርዓቱ ላይ ባሰሙት ንግግር ይህ ዕለት ያረጁትን አጥሮች ወደ ጎን ገፋ አድርገን አዳዲስ እድሎች የምንዳስስበት በእውነትም የሚታወስ እለት ነው ብለዋል። እንደ አውሮፓውያን አቆጣጠር ከ1945 ዓ.ም ወዲህ ኪውባን የጎበኙ የመጀመሪያ የውጭ ጉዳይ ሚኒስትር መሆናቸውን የተናገሩት ሚስተር ኬሪ ኪዩባ በሚገኘው ኤምባሲያችን ቤቴ ያለሁ ያህል ተመችቶኛል ብለዋል። ይህ የዛሬው ስነ ስርአት ባለፈው አመት ፕሬዝደንት ባራክ ኦባማና የኪዩባው ፕሬዝደንት ራውል ካስትሮ ቀዝቃዛው ጦርነት በጋመበት ጊዜ የተቋረጠውን ዲፕሎማሲያዊ ግንኙነት ለመቀጠል ያደረጉት ጀግንነት የተመላው ውሳኔ ውጤት ነው ሲሉ ሚስተር ኬሊ ኬሪ አስረድተዋል። የሁለቱ ሀገሮች ኤምባሲዎች ከፈቱ እንጂ ታዲያ በመካከላቸው ለግማሽ ምዕተ ዓመታት ያህል ዘልቀው የቆዩት በርካታ ችግሮች አሁንም እንዳሉ ናቸው። ለአምስት ዓመታት ደሴት የደሴቲቱን ግዛት ሲመሩ የቆዩትን ወንድማማቾች በመቃወማቸው ለረጅም ጊዜ በዩናይትድ ስቴትስ ባለስልጣናት ሲወደዱ የኖሩት ኩባውያን ተቃዋሚዎች በስነ ስርዓቱ ላይ እንዲገኙ አልተጋበዙም። እነሱ ከተጋበዙ የሀገሪቱ ባለስልጣናት ተቀይመው የቀሩ እንደሆነስ በሚል ፍራቻ ነው። ይሁን እንጂ የውጭ ጉዳይ ሚኒስትር ኬሪ በዋናው የኤምበሲው ባለስልጣን መኖሪያ ቤት ጥቂቶቹን ተቃዋሚዎች ተቀብለው እንደሚያነጋግሩ ተሰምቷል። በቅርቡ ሶማሊያዋ የወደብ ከተማ መርካ ላይ በአንድ የሰርግ በዓል የዩጋንዳ ጦር ሰራዊት ባለስልጣናት በስድስት ሰዎች ላይ ፈጸሙት የተባለውን ግድያ የአፍሪካ ህብረት ሰላም አስከባሪ ሰራዊት አሚሶም አድሮ በሌለበት መንገድ እንዲመረምር ሂውማን ራይትስ ዋች አሳስቧል። ምርመራው የአይን ምስክሮችም ሙሉ ጥበቃ በሚያገኙበት መንገድ እንዲከናወንና የዩጋንዳ መንግስትም በወንጀሉ ተጠያቂ የሆኑትን ለፍርድ እንዲያቀርብ የሰብአዊ መብት ቡድኑ ጠይቋል። በመጨረሻም በሺዎች የተቆጠሩ ናይጄሪያውያን ስደተኞች ከካሜሩንና ከሌሎችም የናይጄሪያ አጎራባች ሀገሮች ወደ ሀገራቸው እንዲመለሱ መደረጉ ወይም መባረራቸው የቦኮሀራም ሀራም ለውጠኞች እና የናይጄሪያ መንግስት ለስድስት አመታት ከቀጠሉት ውጊያ የሚሸሸው ህዝብ የሚጠለልበት እያሳጣው ነው ሲል አማረረ የናይጄሪያ አጎራባች ሀገሮች ስደተኞቹን ተቀብለው ከለላ መስጠታቸውን እናውቃለን ከግጭቱ ማራቅ እንጂ መልሰው ጦርነት ውስጥ መክተት ግን አስፈላጊ አይደለም ብሏል የተባበሩት መንግስታት ድርጅት አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል ቆንጅታዬን ለዜናው አመሰግናለሁ። ከምሽቱ 3 ሰዓት በ19 በ22ና በ25 ሜትር ባንድ አጭር ሞገድ ስርጭታችን ተጨማሪና ሰፋ ያሉ ዜናዎችን ይዛ ትመለሳለች። አሁን ወደ መጀመሪያው ዝግጅት እናልፋለን። የዕለቱ አብይ ርዕስ ዓለም አቀፍ ጉዞ ላይ ሳሉ ከየመን ዋና ከተማ ሰና አውሮፕላን ጣቢያ ተጠልፈው ወደ ኢትዮጵያ የተወሰዱትና አሁን እስር ላይ የሚገኙት የቀድሞው የግንቦት ሰባት ዋና ጸሐፊ አቶ አንዳርጋቸው ጽጌ እንዲለቀቁ ለማድረግ እየጣረ መሆኑን ሪፕሪቭ የሚባለው ድርጅት ዳይሬክተር አስታውቀዋል። ዳይሬክተሯን ማያፎን ትዝታ በላቸው አነጋግራለች። ዘገባውን ሰለሞን አባተ እንደሚከተለው አዘጋጅቶታል። ባለፈው ሳምንት የወጣ አንድ የአልጀዚራ የዜና አውታር ዘገባ የአሜሪካ የእንግሊዝና የአውሮፓ ህብረት የፖለቲካ ሰዎች ኢትዮጵያ አስራቸው የምትገኘውን የቀድሞ የግንቦት ሰባት ዋና ጸሐፊ የነበሩትን የእንግሊዝ ዜጋ አንዳርጋቸው ጽጌን እንድትፈታ መጠየቃቸውን ይናገራል። ፖለቲከኞቹ ጥያቄያቸውን ለጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በጻፉት ደብዳቤ ነው ያቀረቡት። እንደ አልጀዚራ አንዳርጋቸው ጽጌ የዛሬ ስድስት ዓመት አካባቢ በተመሠረቱባቸው ክሶች በሌሉበት የሞት ፍርድ ተላልፎባቸው የነበረ ሲሆን ከሰነአ ተጠልፈው ከተወሰዱ በኋላ ከአንድ ዓመት ለሚበልጥ ጊዜ ከእይታ ውጭ ናቸው። የኢትዮጵያ ባለሥልጣናት የት እንዳኖራቸው ወይም እንዳሰራቸው አይታወቅም። አልጀዚራ እኔ ብቻ ነኝ ያገኘሁት የሚለው የአሜሪካና የአውሮፓ ፖለቲከኞች ደብዳቤ ያንን የፍርድ ሂደት አብዝቶ የተዛባ ወይም አግባብነት በጥልቁ የጎደለው ወይም በእንግሊዝኛው ቀጥተኛ አባባል ዲፕሊ ፍላውድ ብሎ እንደሚጠራው የሚጠቁመው ዘገባ የ60 ዓመቱ አንዳርጋቸው ጽጌ ሃያ አራት ሰዓት ሙሉ ከማንም ተነጥለው ብቻቸውን እንዲያዙ መደረጉን የቀን ብርሃን ተነፍጓቸው የተፈጥሮ ብርሃን ማለት ነው እንደሚገኙ ያመለክታል። ቀደም ባሉ ጊዜያት ለሰብአዊ መብቶች ጥበቃ ያለውትን ቁርጠኝነት በጉልህ አሳውቀው ነበር። ይሁን እንጂ መንግስቱ አቶ አንዳርጋቸው ጽጌን የያዘበት ሁኔታ ተቀባይነት የሌለውና ህገ ወጥም ነው። ይህ የመንግስቱ አድራጎት በዝናው ላይ ዕድፍ የሚያኖርና ኢትዮጵያም ዓለም አቀፍ መገለል እንዳይደርስባት የሚያሰጋት ነው። ይህ መልእክት በደብዳቤ ላይ ሰፍሯል። ለጠቅላይ ሚኒስትር ኃይለማርያም ደሳለኝ ይድረስ የተባለ ነው። ደብዳቤውን ጽፈው ከፈረሙት መካከል የዩናይትድ ስቴትስ ካሊፎርኒያ ግዛት ሪፐብሊካን እንደራሴዋና የሀገሪቱ የተወካዮች ምክር ቤት የኮንግረሱ የውጭ ጉዳዮች ኮሚቴ አባል ዳና ሮራባከር፣ የእንግሊዝ እንደራሴዎች ጀረማይ ኮርቢን፣ ባሮን ዶላኪያና ኤሚሊ ቶርንቤሪ እንዲሁም የአውሮፓ ፓርላማ አባላት አና ጎምሽና ሪቻርድ ሆዊት እንደሚገኙበት ዘገባው ይናገራል። አንዳርጋቸው ጽጌን የእንግሊዝ ባለሥልጣናት ሦስት ጊዜ ብቻ እንዲያዩዋቸው ተደርጎ የነበረ ቢሆንም ያገኟቸው በሌሎች ሰዎች ቃፊርነት ወይም የሚለዋወጧቸው ቃላት እየተሰሙ ታስረው ከሚገኙበት ስፍራ ርቆ መሆኑ ተጠቁሟል። የሕግ አዋቂዎች እንዲህ አይነቱን ጉብኝት እስረኛው እየደረሰበት ስላለ በደል በግልጽ መናገር የማይችልበት ነው እንደሚሉ የአልጀዚራ ዘገባ ይገልጻል። አንዳርጋቸውን ከጎበኟቸው የእንግሊዝ ባለሥልጣናት መካከል በኢትዮጵያ የእንግሊዝ አምባሳደር ግሬግ ዶሪ ይገኛሉ። አምባሳደር ዶሪ ሀገራቸው ውስጥ እየታተመ ለሚወጣው በኢንዲፔንደንት ጋዜጣ በሰጡት ቃል አንዲ ታስሬ ከምቀር ቢገድሉኝ ይሻለኛል ብሎኛል ብለዋል። እውነት ለመናገር ብሄድ ደስ ይለኛል የምመርጠውና የስብና ክብርም ያለው ነው። አቶ አንዳርጋቸው ለአምባሳደር ግሬግ ዶሪ ቃል በቃል ያሏቸውን ነው የሚናገሩት። የሁለት ልጆቻቸው እናት ወይዘሮ የምሥራች ኃይለ ማርያም ይህ የአንዳርጋቸውና የአምባሳደሩ ልውውጥ ብርቱ ሐዘን ላይ እንደጣላቸው ገልጸዋል። ሪፕሪቭ በዓለም ዙሪያ የሞት ፍርድ የተላለፈባቸውን ሰዎች ለመደገፍና ለመርዳት የሚንቀሳቀስ ዋና መቀመጫው እንግሊዝ የሆነ ግብረሰናይ ድርጅት ነው። የኢትዮጵያ ባለሥልጣናት አንዳርጋቸው ጽጌን የያዙት በስቃይ ሁኔታ ነው ወይም ቶርቸር እያደረጉት ነው የሚል ስጋት አለን ብለው ይናገራሉ። እንዲያውም የኢትዮጵያ መንግስት የፖለቲካ እስረኞችን ወትሮም የሚይዘው በስቃይ ሁኔታ ወይም ቶርቸር እያደረገ ነውም እንደሚሉ ነው አልጀዚራ የዘገበው። አንዳርጋቸው ጽጌ ለቶርቸር ተጋልጠዋል የሚል ብርቱ ጥርጣሬ ሪፕሪቭ ያደረበት የተጎሳቆልና አቅጣጫ የጠፋው የሚመስል አንዳርጋቸው የተቀረጸበት ቪዲዮ ከወጣ በኋላ መሆኑን ጠቁመዋል። እንዲያውም ይላል ሪፕሪቭ በዚህ ሁኔታ ብዙዎቹን የቀረቡባቸውን ክሶች ለማመን ሳይገደዱ አልቀሩም። የሪፕሪቭን የሞት ቅጣት ጉዳዮች ቡድን ዳይሬክተር ማያ ፎን ትዝታ በላቸው ትናንት በስልክ አግኝታ አነጋግራቸው ነበር። አንዳርጋቸው እንዲለቀቁ ለማድረግ እየታገለን ነው። ምክንያቱም የታሰሩት ህገወጥ በሆነ መንገድ ነው ብለን ስለምናምን ነው። ወደ ኢትዮጵያ ተጠልፎ የተወሰዱበትም ሁኔታ ህገ ወጥ ነው። እንዲሁም አሁን ተይዘው የሚገኙበት ሁኔታም ህገወጥ ነው ብለን ነው የምናምነው። ይህንኑ የአቶ አንዳርጋቸውን ጉዳይ የሚከታተለው ሪፕሪቭ ብቻ አይደለም። የተባበሩት መንግስታት ድርጅት አካል የሆነው የዘፈቀደ እስራት ጉዳዮችን የሚከታተለው ቡድንም የአቶ አንዳርጋቸው እስራት በዘፈቀደ የተፈጸመና ህገወጥም ህገ ወጥም በመሆኑ እንዲለቀቁ ጠይቋል። የመንግስታቱ ድርጅት የስቃይ አያያዝ ወይም ቶርቸር ጉዳዮች ልዩ ሪፖርተርም ስለዚሁ ጉዳይ ለኢትዮጵያ ለእንግሊዝ መንግስትም አንዳርጋቸው በስቃይ የመያዝ አደጋ ስላለባቸው እዚያ ተይዘው መቆየት እንደሌለባቸው አሳስበው ደብዳቤ ጽፈዋል። የአፍሪቃ ህብረትም ጉዳዩን እየተመለከተው ነው። ሪፕሪቭ ከእነዚህ ቡድኖች ጋርም እየሰራ መሆኑን ማያፎ ጠቁመው የተቀናጁት ጥረቶች ሰምረው አንዳርጋቸው ይለቀቃሉ ብለው ተስፋ እንደሚያደርጉ ተናግረዋል። የአቶ አንዳርጋቸው ጽጌን አያያዝ አስመልክቶ በቅርቡ ትዝታ አነጋግራቸው የነበሩት የኢትዮጵያ የውጭ ጉዳይ ሚኒስትር ቴድሮስ አድሃኖም ለቪኦኤ የሰጡትን ቃል ለማያፎ አንስታላቸው ነበር። እኔ ለመጀመሪያ ጊዜ ለሚዲያ ልገልጸው ነው እየተደረገ ያለውን ታውቂያለሽ። አንዳርጋቸው ጽጌ እንዲያውም ከተማ አሳዩኝ ብሎ ከተማ ይወጣል። እንዲያውም በአዳማ ያለውን ልማት እንዲያይ ወስደው አሳይተውታል። ገርሞታል። እሱም ሁለተኛ ልንገሪሽ፣ እስረኛ በማናገር ነው ላፕቶፕ የሚሰጠው። ላፕቶፕ ተሰጥቶት መጽሐፍ ጽፎ ኦልሞስት ጨርሷል። ማያፎ ይህንን የውጭ ጉዳይ ሚኒስትሩን መግለጫ በጥርጣሬ ነው የሚያዩት። ይህ ይሄ እንደው በግልጽ ተቀበሉኝ የሚባል አይነት መረጃ ነው የሚመስለው። ትክክለኝነቱን ወይንም እውነቱን ማረጋገጥ የምንችልበት ማስረጃ የለንም። ውጭ ጉዳይ ሚኒስትሩም ይሁኑ በአስተዳደሩ ውስጥ ያለ ማንም ሰው አንዳርጋቸውን በጥሩ ሁኔታ ነው የያዝነው የሚሉ ከሆነ ቆንሲላው ያለ ገደብ እንዲያገኘው መፍቀድ ይችሉ ነበር። ሐኪም በነጻነት እንዲገባ መፍቀድ ይችሉ ነበር ጠበቃው እንዲያው በፈቀዱ ነበር። እንደራሴው ጀረሚ ኮርበን እንዲያነጋግራቸው በፈቀዱ ነበር። በጉዳዩ ላይ በብርቱ እየተጨነቁ ያሉ ወደ ኢትዮጵያ እንዲሄዱ በፈቀዱ ነበር። ከጋዜጠኞች ጋር እንዲገናኙ በፈቀዱ ነበር። እናም የኢትዮጵያ መንግሥት አደባባይ ላይ እየወጣ አንዳርጋቸውን የያዝነው በጥሩ ሁኔታ ነው ቢልም፣ ባለሥልጣናቱ ሊሰሩ ይገባቸው የነበሩ ብዙ ጉዳዮችን ለመፈጸም ፈቃደኞች አይደሉም ወይም ዝግጆች አይደሉም። ባይናቸው ፎ አንዳርጋቸው ከእንዲህ ከእንግዲህ የፍርድ ጥያቄ ሊያነሳ ሊያነሱ አይችሉም ይላሉ የኢትዮጵያ ባለሥልጣናት። የውጭ ጉዳይ ሚኒስትሩ ዶክተር ቴድሮስ አድሃኖምም ይህንኑ ነበር ያጠናከሩት። ከትዝታ ጋር ይህንን ተባብለዋል። ግን ከዚህ በፊት አንዴም አይደል ሁለቴ ነው የተከሰሰው። ከዛ እንዲቀርብ ቢጠየቅ ሊቀርብ ፈቃደኛ አይደለም አልነበረም ከዛ እሱ ሳይቀርብ እሱ በሌለበት ተወሰነ ፍርድ። ስለዚህ በአለም አቀፍም በሀገራችንም ያለው ሕግ ምንድን ነው? አንድ ሰው እንዲቀርብ ተጠይቆ ካልቀረበ እና ከተወሰነበት ከተፈረደበት ከተፈረደበት በኋላ ከተገኘ በጉልበትም ይሁን በምን ከመጣ ፍርዱን ነው የሚቀበለው እንጂ ሊከራከር አይችልም። ምክንያቱም ቀድሞውኑ መብቱን ራሱ አልተጠቀመበትም። በውጭ ጉዳይ ሚኒስትሩ አባባል አዝኛለሁ ይላሉ። ፎ ይግባኝ ሊል ወይንም ጠበቃ ሊያቆም አይችልም መባሉ የሚያሳዝን ነው። ምክንያቱም የተከሰሰው ጉዳዩ ታይቶ ብይን የተሰጠው ያለ ጠበቃ ነው፣ በሌለበት ነው። የእንግሊዝ መንግስት አንዳርጋቸው አርጋቸውን ይዞ ለኢትዮጵያ እንዲሰጥ ተጠይቆ እንደነበረ ጠይቀናል። አልተጠየቀም። ፍትሐዊ የፍርድ ሂደት እንዲከናወን የተደረገ ጥረት አላየንም። ይልቅ ያየነው ነው፣ ምንድን ነው እንደ ሌሎች ብዙዎች ሁሉ በዘፈቀደ ዝርዝር ውስጥ ገብቶ የሞት ፍርድ የተፈረደበት መሆኑን ነው ያየነው። የተከሰሰባቸውም ጉዳዮች ስንመለከት አስተሳሰቦቹን፣ ዲሞክራሲያዊ ፍላጎቶቹን መግለጽ ነው ወንጀል የተደረገበት ለመሆኑ ማያፎ አንዳርጋቸው የስቃይ አያያዝ ሳይፈጸምባቸው አልቀረም ለማለት የገፋችሁ ምን ጭብጥ አላችሁ? ተከታዩ የትዝታ ጥያቄ ነበር። ቪዲዮዎቹን የተመለከተ ባለሙያ በአንዳርጋቸው ሁኔታ ላይ በመጀመሪያውና በሁለተኛው ቪዲዮዎች መካከል ያለው ሁኔታ እየተበላሸ መምጣቱን ተንትኗል። የሁኔታው አካሄድ የሚጠቁመው ከስቃይ አያያዝ በኋላ የሚከሰትን የስነ ልቦና ሁኔታ መመሳቀል የሚጠቁም እንደሆነ ተናግሯል። ይህ አንዱ ምክንያት ነው። ሌላው በሪፖርቱ መሰረት ተነጥሎ ብቻውን እንዲያዝ ነው የተደረገው። የተፈጥሮ ብርሃን እንዳያይ ተደርጓል። እነዚህ ሁኔታዎች ሁሉ የሰውን ተፈጥሮ ዝቅ የሚያደርጉ ወይንም የሚያዋርዱና የስቃይ አያያዝ ተብሎ ሊጠሩ የሚችሉ ናቸው። ለመሆኑ አንዳርጋቸው ጽጌ የት ነው ያሉት? እናንተ ታውቃላችሁ? የለም፣ አናውቅም። የኢትዮጵያ መንግሥት ባለስልጣናት ሊናገሩ የማይፈልጉት አንዱም ጉዳይ ይህ ነው፤ አንዳርጋቸው የሚገኝበት ቦታ ጥያቄ ነው። ለነገሩ አንዳርጋቸው ኢትዮጵያ ውስጥ ስለመሆኑም ለማመን ብዙ ጊዜ ፈጅቶባቸዋል። አምባሳደሩ አንድ ሁለቴ እንዲያዩት ፈቅደው ነበር። ያኔም ከነበረበት አርባ ደቂቃ የሚሆን ርቀት ነድተው ከወሰዱት በኋላ ነው ይመስለኛል ያገኛቸው። በእርግጥ ጊዜውን በትክክል እንዲያውቅ የሚያስችለው ሰዓት ወይም መሳሪያ አልነበራቸውም። ለማንኛውም ይህም በእጅጉ ከሚያስጨንቁን ጉዳዮች አንዱ ነው። የአቶ አንዳርጋቸው ጽጌን የመን ላይ መጠለፍና ለኢትዮጵያ መሰጠት በፖለቲካ ምክንያት የተውጠነጠነ ሴራ አድርጎ ነው ሪፕሪቭ የሚያየው። በአንዳርጋቸው ጽጌ ላይ ተመስርተው የነበሩት ክሶች ሕገ መንግሥታዊ ሥርዓቱን በኃይል ለመናድ መሞከር፣ ስለላና በሽብር ድርጅት ውስጥ መሳተፍን የሚያካትቱ ነበር። በአገሪቱ የዝናብ እጥረት ከተከሰተ ጀምሮ በተለይ በቆላማ አካባቢዎች የእንስሳት መኖ አቅርቦት ሥራ እየተካሄደ መሆኑን የግብርና ሚኒስቴር አስታውቋል። ለረሃብ የተጋለጡም ሆነ እርዳታ የሚያስፈልጋቸው ሰዎች ግን የሉም ተብሏል። እስክንድር ፍሬው ተከታዩን ዘገባ ልኳል። በያዝነው ክረምት በአብዛኛዎቹ የኢትዮጵያ አካባቢዎች የዝናብ እጥረት መከሰቱ ይፋ የተደረገው ሰሞኑን ነው። የዝናቡ እጥረት የተከሰተው በተለይ ባለፈው ሐምሌ መሆኑን የብሔራዊ ሜትሮሎጂ ኤጀንሲ አስታውቋል። የግብርና ሚኒስቴር እንደሚለው ደግሞ የዝናቡን እጥረት ተከትሎ ለእንስሳት የመኖ አቅርቦት እየተካሄደ ነው። ይህ የመኖ አቅርቦት ስራ ከሚካሄድባቸው አካባቢዎች አንዱ የአፋር ክልል መሆኑን በግብርና ሚኒስቴር የህዝብ ግንኙነት ቢሮ ኃላፊ አቶ አለማየሁ ብርሃኑ ለቪኦኤ አስታውቀዋል። ችግሩ መከሰቱ እንደታወቀ ጊዜ ጀምሮ በፍጥነት በስፍራ በመድረስ የመኖ አቅርቦቱ ስራ በስፋት እየተካሄደ ነው ያለ ቢያንስ እንኳ እስካሁኑ ወደ አስር ሺህ ቤል የመኖ ሳር ሞላ አስር ሺህ ምናምን ቤል የዚህ እስር የድርቆሽ ለእንስሳቱ የሚያገለግል እነዚህ ሁሉ በቦታ በመድረስ በሁሉም ወረዳዎች ማለት ነው። በተለይ የዚህ የመኖ እጥረት ያለባቸው አካባቢዎች ሰፊ ስራ እየተሰራ ነው ያለ ደግሞ እንደሚታወቀው አሁን ሜትሮሎጂውም እንዳሳወቀው የዝናብ ሁኔታ እየተሻሻለ እና ከዘነበ በኋላ ሳሬም እየበቀለ እያለ ከመሆኑ ጋር ተያይዞ ብዙ ስጋት አይኖርም የሚል ግምት ነው ያለኝ። በተለይ በአፋር ክልል በርካታ ፍየሎችና ግመሎች መሞታቸውን የአሜሪካ ድምፅ ያነጋገራቸው ነዋሪዎችና የጎሳ መሪዎች አስረድተዋል። አንድ የኢሳ የጎሳ መሪ እንደገለጹትም ከብቶቻቸው በድርቅ በመሞታቸው ምክንያት እራሳቸውን ያጠፉ ሰዎችም አሉ። አቶ አለማየሁ ግን መስሪያ ቤታቸው እነዚህ መረጃዎች እንደሌሉት አብራርተዋል። እጥረቱ የተከሰተባቸው አካባቢዎች ቆላማ አርብቶ አደር አካባቢዎች እንደሆነ ይታወቃል። በጉል የዝናብ እጥረቱ ሲከሰት፣ የመኖ እጥረቱ ሲኖር፣ አቅማቸው የተዳከመ እንስሳት አይጎዱም ብሎ መናገር አይቻልም። ስለዚህ እየተሰራ ያለው ስራ ምንድ ነው? በዝናብ እጥረትና በመኖ እጥረት አቅም ያነሳቸው እንስሳት እንዲያገግሙ ነው ከፍተኛ ርብርብ እየተደረገና የመኖ አቅርቦቱ ቅድም ያልኩ በባለሙያዎች የተደገፈ የሞላሰስ እና ሌሎችንም ጉዳዮችን አካቶ በአጭር ቀናት ውስጥ እንስሳቱ የሚያገግሙበትና ወደ ቀድሞ ሁኔታቸው እንዲመለሱ የሚያደርግ ስራ የተሰራ ይህንን ታሳቢ በማድረግ ነው። እና የጠቀስካቸው መረጃዎች ክልሉ እስከዛሬ ያደረሰ ነገር የለም። ኦልሬዲ አሁን ከአንተ የሰማሁት ስለሆነ ምናልባት መረጃውን በቀጣይ ልናጣራና እንደ መንግስትም እንደ ተቋምም ልናውቅ እንችል ይሆናል። የዝናቡ እጥረት በተከሰተባቸው አካባቢዎች ለረሃብ የተጋለጡም ሆነ እርዳታ የሚያስፈልጋቸው ሰዎች አለመኖራቸውንም የቢሮ ኃላፊው ይናገራሉ። የምግብ እጥረት ይከሰታል ብለን አናስቀምጥም። ምግብ እጥረት ከተከሰተ የማናቅርብበት ምክንያት የለም። በዋናነት ክልሎች ያለበትን ሁኔታ ያውቃሉ። እስካሁን ግን ሰዎች ተርበዋል፣ የምግብ እጥረት አጋጥመዋል የሚል መረጃ ከየትኛውም ክልል አላገኘንም። ሊኖርም አይችልም ብለን ነው የምንጠብቀው። በመደበኛነት ግን የምንሰራቸው ስራዎች እንዳሉ ይቀጥላሉ። አሁን ስጋት ውስጥ አሉ ብለን እየተረባረብን ያለ ነው። የመኖ እጥረት በተለይ ቆላማ አካባቢ አርብቶ አደር አካባቢ የዝናብ እጥረቱ አሁንም እየተሻሻለ ነው ያለው ለነገሩ የመኖ እጥረት ያጋጥሟቸዋል ከሚል አንጻር ነው እየሰራን ያለ ነው። የምግብ እጥረት የለንም። የምግብ መጠባበቂያ ክምችት በበቂ ያለን እንደ ሀገር። ስለዚህ የዚህ ስጋት የለንም። አንድም ቦታ የምግብ እርዳታ አይቀርብም አሁን በእርግጠኝነት ማለት ነው። ምክንያቱም የምግብ እጥረት ያጋጠማቸው ክልሎች የሉም። የእንስሳት መኖ ውሃ ውሃ የማቅረብ መኖ በማቅረብ ግን በከፍተኛ ደረጃ ስራ እየሰራ ያለ ነው። የተፈጠረው የዝናብ እጥረት በሀገሪቱ አጠቃላይ የምርት መጠን ላይ ጉዳት እንደማያስከትልም የቢሮ ኃላፊው አስረድተዋል። በሌሎች አካባቢዎች የሚመረተውን ምርት ከፍ በማድረግ ክፍተቱን መሙላት ይቻላልና ያሉት ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። በተያያዘ ዜና በኢትዮጵያ የዩናይትድ ስቴትስ አምባሳደር ፓትሪሺያ ሀስላክ በአሜሪካ የገንዘብ ድጋፍ የሚከናወኑ አስቸኳይ የሰብአዊ እርዳታ እንቅስቃሴዎችን ለመመልከት ወደ ደቡብ ኢትዮጵያ ተጉዘዋል። በዚህ ዓመት የዓለም አቀፉ ማኅበረሰብ አስተዋጽኦ ዝቅ ሲል የሰብአዊ እርዳታ ፍላጎቱ በተቃራኒው ማሻቀቡንም ገልጸዋል። መለስካቸው አመሃ ዘግቦበታል። አዲስ አበባ የሚገኘው የአሜሪካ ኤምባሲ ዛሬ ምሽት በኢንተርኔት ባሰራጨው ጋዜጣዊ መግለጫ አምባሳደር ፓትሪሻ ስላሽ ዛሬና ነገ በደቡብ ኢትዮጵያ በዩናይትድ ስቴትስ የገንዘብ ድጋፍ የሚከናወኑ አስቸኳይ ሰብአዊ እርዳታ ስራዎችን ይቃኛሉ። ዛሬ ባደረጉት ጉብኝት በደቡብ ብሔር ብሔረሰቦችና ህዝቦች ክልል ሁምቦ ወረዳ ሲካሄድ የነበረውን የአስቸኳይ ጊዜ ምግብ እደላ ተመልክተዋል። በዚህ ዓመት ወደ ሁለት ሚሊዮን ለሚጠጉ ኢትዮጵያውያን አስቸኳይ የምግብ እርዳታ ለማቅረብ መርሃ ግብር ተነድፏል። የዚህ መርሃ ግብር አንድ አካል የሆነው ስንዴና የመሳሰሉ የምግብ እርዳታዎችን ካበላ ፈሪጮ ቀበሌ 450 ተጠቃሚዎች በየወሩ እንደሚያገኙ ታውቋል። አምባሳደሯ በተጨማሪም በምዕራብ አባያ ወረዳ ደጋ ብርብር ቀበሌ በተመጣጠነ ምግብ እጥረት ወይምና እጦት በጽኑ የተጎዱ ከአምስት ዓመት በታች ያሉ ህጻናት የሚታከሙበትን ማዕከልም ጎብኝተዋል። እነዚህ ሕፃናት ለሞት አደጋ በእጅጉ የተጋለጡ በመሆናቸው የጤንነታቸው ሁኔታ እስኪሻሻል ድረስ የ24 ሰዓት የማያቋርጥ ክትትል ይሻሉ። የዓለም አቀፉ ማህበረሰብ አስተዋጽኦ በእጅጉ ባሽቆለቆለበት በዚህ ወቅት የሰብአዊ እርዳታ ፍላጎቱ በከፍተኛ መጠን እየጨመረ ነው ያሉት አምባሳደር ሐስላሽ፣ ለጉዳት ተጋላጭ የሆኑትንና በሰብአዊ ቀውስ የተጠቁ ወገኖች ክብር ያለው ሕይወት ይኖሩ ዘንድ የሚያስፈልጋቸውን ሁሉ ለማሟላት በርትተን መስራት አለብን ብለዋል። የኢትዮጵያ መንግስት የድሃ ዜጎቹን የኑሮ ፍላጎት ለማሟላት ቁርጠኛ ነውና የሀገሪቱን የረዥም ጊዜ የልማት ግቦች ለማሳካትም ሆነ ሰብአዊ እርዳታዎችን በመስጠት ረገድ ዩናይትድ ስቴትስ ድጋፏን ትቀጥላለች ብለዋል። በኢትዮጵያ ዘንድሮ የበልግና የምህር ዝናብ በብዙ ክፍሎች ስላልዘነበ በህዝብ ዘንድም ሆነ በመንግስት ስጋት መፍጠሩን በሰፊው እየተዘገበ ይገኛል። በአንዳንድ አካባቢዎችም እንስሳት እየሞቱ መሆናቸውን ጋዜጦች አሳውቀዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። በያዝነው ክረምት በኢትዮጵያ ለተከሰተው የዝናብ እጥረት ምክንያቱ ኤልኒኞ መሆኑን የኢትዮጵያ ብሔራዊ ሜትሮሎጂ ኤጀንሲ አስታውቋል። ኤልኒኞ ምንድን ነው? የኤጀንሲ ምክትል ዋና ዲሬክተር አቶ ዱላ ሻንቆ ይህንና ተያያዥ ጉዳዮችን ለቪኦኤ አብራርተዋል። ያነጋገራቸው እስክንድር ፍሬው ነው። ኤልኒኖ ማለት ፓስፊክ አካባቢ ያለው በምድሮ ወገብ አካባቢ ፓስፊክ ውቅያኖስ ከፔሩ ጀምሮ እስከ አውስትራሊያ ድረስ ያሉት አካባቢዎችን ይሸፍናል። ፓስፊክ አካባቢ ማለት ነው። ያ የዋ አካላቱ የዋ አካላት ሰርፌሱ ሞቋል ማለት ነው። ሞቋል ማለት ምን ማለት ነው? መልክአ ምድሩ ሞቋል ማለት ነው። እዛ አካባቢ ሞቋል ማለት ነው። ሰርፌሱ የውሃው አካለው የውሃ አካሉ ሞቄ ማለት የውሃ አካሉ ከፖይንት ከአምስት በላይ እየሆነ እየሄደ እየሞቀ ነው ማለት ነው። እየሞቀ እየመጣ ነው ማለት ነው። እየሞቄ ከመጣ ምን ማለት ነው? እዛ አካባቢ ላይ ከፍተኛና ዝቅተኛ የአየር ግፊቶች ይፈጠራሉ። ለምሳሌ በሞቀቦት አካባቢ ላይ በፔሩ አካባቢ ያለው እንትን ዝቅተኛ የአየር ግፊት ይፈጠራል ማለት ነው። በዚህኛው በዳርዊን በኩል በአውስትራሊያ በኩል ደግሞ ከፍተኛ የአየር ግፊት ይፈጠራል ማለት ነው። ባላንስ ሲሶ ማለት ነው። ስለዚህ ምንድ ነው ትሬድ ዊንድ ማለት ከምስራቃዊ ከምስራቁ ወደ ምዕራ መንፈስ የነበረው ነፋሱ ይዳከማል ማለት ነው ሰርኩሌሽኑ የሚዘዋወሩ ይዳከማል ማለት ነው። ከምስራቅ ወደ ምዕራብ መንፈስ የነበረበት ንፋስ አይነፍስም ወይም ይደክማል ይዳከማል ማለት ነው። ያ ነገር ተፈጥርማል። ከአውስትራሊያ ከፔሩ በፔሩ በኩል ያለው አቅጣጫ ወደዚህ መንፈስ ወደ ትሬድ ዊንድ የምባለው ነገር አቅጣጫውን አዳክሞታል ማለት ነው። ስለዚህ ወደ ሴንተሩን ሙ ተንቀሳቅሰዋል ማለት ነው። ማዕከሉ ተንቀሳቅሰዋል ማለት ያ ነገር ነው ማለት ነው። ስለዚህ ለውጥ አለ ማለት ነው። ለውጥ ሲኖር በትሮፒክስ ውስጥ የአየር ሙቀት ይፈጠራል። በትሮፒክ ውስጥ አትሞስፈሩ ማን ነው አካባቢው አየሩ ራሱ ይሞቃል ማለት ነው። ማለት ኢትዮጵያ ያለችበትን አካባቢ ይጨምራል ይሞቃል ማለት ነው። ሲሞቅ ኢትዮጵያ ያለችበትን አካባቢ አጠቃላይ ማለት ነው። ኢትዮጵያንም ይሞቃል። ሂንድ አካባቢ ይሞቃል። ሌሎች አካባቢዎች ይሞቃል። እንደ ሌሎች አካባቢዎች ራሳቸው እነዚያ አካባቢ ዙር ያሉት ይሞቃል ማለት ነው። ሞቀ ማለት ምን ማለት ነው? እሳት ላይ ዲስት እንደምትጥደው ውሃ ውሃ ዲስት ውስጥ አስገብተ ስጥደው እንፋሎት አለው። እንፋሎት ሲኖረው እንፋሎቱ አካባቢውን ያሞቃል። አካባቢው ካሞቀ እዛው አካባቢ ደመና የምፈጠርና እዛ አካባቢ ይቆያል ማለት ነው። አተንቀሳቀሱ መሄድ ይደክመዋል ማለት ነው። ያዛባል ማለት ነው። ደመናው አይንቀሳቀስም ማለት ነው። ወደ እኛ መምጣት የነበረበትን ደመና ያዛባዋል ማለት ነው። ትሮፒክስ ውስጥ ያለው አካባቢ በሙሉ ይሞቃል ማለት ነው። ምክንያቱም ዞሆን ዞን በምድር ወገብ አካባቢ ያሉት አካባቢዎች ይሞቃሉ ማለት ነው። ስለዚህ ይሄ እውነታ ይፈጠራል ማለት ነው። በየስንት ጊዜ ነው የሚከሰተው ኤልኒኖ? ወደፊትም ወደፊትም ስጋት ሆኖ ይቀጥላል ተብሎ ነው የሚታሰበው። ለምሳሌ ኤልኒኖ እስካሁን ካየነው ኤልኒኖ ማለት ምንድን ነው? የተያዘ ያለው ኤልኒኖ ኖ ስፓኒሽ ወርድ ነው። ትንሹ ልጅ እንደማለት ነው። ትንሹ ልጅ ማለት ነው ኤልኒኖ ማለት ገና በገና አካባቢ የሚከሰት ተብሎ የተሰጠ ነው። ድሮ ማለት ነው። እንደዚህ አይነቶች ነገሮች ይከሰታሉ። ስለዚህ ሁልጊዜ ኤልኒኖ ከኛ ጋር ይኖረ ማለት ነው። የኖረ ነው ማለት ነው። ከኖረ ምንድን ነው? በየጊዜው እስካሁን ጥናቱ የሚያረጋግጠው ፍሪኮንሲ እንዴት ነው? ተመላልሶ ይመጣል ወይም ነው፣ ተመላልሶ ከሁለት እስከ ሰባት ዓመት ውስጥ ተመላልሶ ይመጣል። ተመላልሶ ይመጣል ማለት ነው። የሚጠፋ አይደለም ማለት ነው። ስለዚህ አብረን የምንኖር ማለት ነው። እስካሁን በታሪካችን ራሱ እንደዚህ አይነቶች ነገሮች በታሪክ እየታዩ ናቸው ማለት ነው። በኢትዮጵያ ታሪክም ጭምር ለምሳሌ የስልሳ ስድስቱም የሰባ ሰባቱን ድርቅ ቱንቱ ይታያሉ ማለት ነው። እነዚህ መኸረንጆች ራሱ ይታዩ ነበረ ማለት ነው። 2003 ላይ ከፍተኛ ሆነ እንትን ነበረ ጉዳት ያደረሰበት ነው። ግን በደንብ ምንም ሰብሰቡ ሳይጎዳ ክልክል ተከላከለ ማለት ነው መንግስት ህብረተሰባችን። ስለዚህ አሁን ኢትዮጵያ አለም የሚያውቃቸው ኢትዮጵያ ውስጥ የተከሰሱ ድርቆች አሉ። እነዚህ ሁሉ ከኤልኒኖ ጋር የተገናኙ ናቸው ወይስ ገናኙ ናቸው ከሊኖ ጋር። ምክንያቱም እጥረቱ የዝናብ እጥረት ነው። ኤሊኖ ስንል እኮ የባህር ወለሉ ሞቄ ማለት ፓስፊክ ብቻ አይደለም። ለምሳሌ ኢንዲያን አካባቢ ወደኛ ማምጣት የነበረባቸው እርጥበቶች ላይመጡ ይችላሉ። ለምሳሌ ከፓስፊክ ከኢንዲያን ኦሽን ወደ መደጋስካር አካባቢ ያለው ከፍተኛ የአየር ግፊቱ ከሞቀ ወደኛ ገር ጥበትን ይቀንሳል። ስለዚህ ይሄም ተጽዕኖ አለ። ይዛ ብቻ አይደለማ አሁን ዋና ሆኖ ቁጥጥር የሚያደርገው የፓሲፊክ ነው እንጂ ሌሎችም አካባቢዎች፣ ሴተሊና ደቡባዊ አትላንቲክ አካባቢ ያለው ራጃ ለእኛ ጠቃሚዎች ናቸው። እዚ አካባቢ ራሱ ከሞቀ ያዛባዋል ማለት ነው፣ እንደ ሁነታው ማለት ነው። ተቃራኒም ላኒና የሚባልም አለ። በተቃራኒ ማለት የመቀዝቀዝ ማለት ነው። የመቀዝቀዙም ደግሞ በየትኛው ጊዜ ምን እንደሚመጣ ይታወቃል ማለት፣ በእኛ አካባቢ ማለት ነው። ሶ ይሄ ከእኛ ጋር ስለሚኖር መቋቋም የሚችል ስራ መስራት ነው ማለት ነው። አቶ ዱላ ሻንቆ የኢትዮጵያ ብሔራዊ ሜትሮሎጂ አገልግሎት ኤጀንሲ ምክትል ዋና ዳይሬክተር፣ በጣም ነው አመሰግነው ስለ ጊዜው። በአሜሪካ ድምጽ ሬዲዮ አድማጮች ስም በጣም አመሰግናለሁ። እኔም በጣም አመሰግናለሁ። ክቡራትና ክቡራን አድማጮች፣ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚሰራጨው ይህ የአሜሪካ ድምጽ ራዲዮ ልዩ ፕሮግራም የዛሬው ዝግጅት እዚህ ላይ ተጠናቋል። በመስክና እዚህም ባሉ ዘጋቢዎቻችንና ባልደረቦቻችን ስም ለዚህ ምሽት የምሰናበታችሁ ሳስተናግዳችሁ የቆየሁት ሰለሞን ክፍሌ ነኝ። ፕሮግራሙን የመራችልን ጽዮን ግርማ ናት።